ከስፍራው የሚወጡ መረጃዎች እንዳመለከቱት ጥቃቱ በተፈጸመበት ጉራ ፈርዳ ወረዳ ሹቢ እና አሮጌ ብርሃን በተባሉ ቀበሌያት ውስጥ ይኖሩ የነበሩ ከ1500 በላይ አባወራዎች በአሁኑ ወቅት ከአካባቢያቸው በመሸሽ ቢፍቱ በተባለች አነስተኛ ከተማ ላይ ተጠልለው ይገኛሉ። ነዋሪዎቹ አካባቢያቸውን የለቀቁት ባለፉት ሁለት ቀናት የታጠቁ ቡድኖች ባደረሱት ጥቃት 31 ሰዎች ከተገደሉና ሌሎች አምስት ሰዎች ከቆሰሉ በኋላ ነው። ዶች ቬሌ ዲ ደብሊው በስልክ ያነጋገራቸውና በጥቃቱ ከሹቤ ቀበሌ ሸሽተው መውጣት ታቸውን የሚናገሩት ተዘራ ይማም አሁን ላይ ቢፍቱ በተባለች ከተማ ውስጥ ተጠልለው እንደሚገኙ ተናግረዋል። በጥቃቱ ታላቅ ወንድማቸውንና እህታቸውን ጨምሮ አራት የቤተሰብ አባሎቻቸው ዘግናኝ በሆነ ሁኔታ በታጣቂዎች እንደተገደሉባቸው ነው ተፈናቃዩ የገለጹት ነው። በእኔ እኔ የቅርብ ቤተሰብ እህት፣ ወንድም የቤት ሰራተኛም ልጅም የተጨፈጨፈብ እኛም እንዳለን አልቆጥረውም። የተገኘላቸው እንጨፍጭፍ ባለ አገዳደሉ የተደራጀ ሀይል ነው። በገጀራ በጦር በጥይት ነው በቃ የተሰለፈው ሀይል። በጣም የታጠቅ የሚመስለው በጣም ያደናግራል። የገጀራው ከፊት ይቀድማል፣ ባለ ጦር መሳሪያ ይከተላል። በቃ በገጀራ ነው የሚጨፈጭፉ። ከእኔ አራት ቤተሰብ አልቆብኛል። ስማቸውን መጥቀስ ያልፈለጉትና በጫካ በማቆራረጥ ከጥቃቱም አምልጠው ቢፍቱ ከተማ መድረሳቸውን የሚናገሩት ሌላው የዚሁ ቀበሌ ነዋሪ በበኩላቸው እሳቸውን ጨምሮ የተወሰኑ ሰዎች ነፍሳቸውን ማትረፋቸውን፣ አይነ ስውር አዛውንት፣ ነፍሰ ጡር እናቶችና ህጻናትን ጨምሮም ሌሎች ማምለጥ ያልቻሉ አቅመ ደካሞች ግን በታጣቂዎች ተገለዋል ብለዋል። ቻችን እንደ ቅጠል ነው የረገፉት። እንደው በቃ በአጠቃላይ በጥቂት ነው ማታ በጥቂት ሮምታ ነው በጊዜ ነው የተጀመርኩት። እናም እኛም የተረፍ ነው እኛም ጫካ ይዛው ተሽሽ ገና በነጋታው ነው ሬሳቸውን እናሱ ያለሳ ነው ብዙ አደጋ ነው የተደረሰብን ያለው። አሁንም ብሆነ ማ ተርፏል? ያላመለጡት መውጣት ያልቻሉት አዛውንቶች ነፍሰ ሁለት አይን የማይሰራውን አይነ ስው አዛውንቶችን የዘጠኝ ወር ጨቅላ ህጻን ሳይቀር ነው እዛ የተገደለው በአሰቃቂ ግፍ በሆነ አሰራር። በአሁኑ ወቅት ጥቃት በተፈጸመባቸው ቀበሌያት የጸጥታ ሰራዊት ቢገባም አሁንም ተጨማሪ ጥቃት ሊደርስብን ይችላል የሚል ስጋት እንዳለባቸው የሚናገሩት ተፈናቃዮቹም መንግስት ሁኔታውን በመመርመር መፍትሄ እንዲሰጣቸው ጠይቀዋል። አሁንም ያለነው በስጋት ነው። በጣም አስጊ ነው። አሁንም የዝተኮሰ ነው እየተባለ ነው። ወይየጠቀው መንግስት ይሄንን ህዝብ ሮሮውን፣ አዘኑን እንባውን ይጥረግ፣ መጥቶ ችግሩን ይየው። በአካል ከፍተኛ የመንግስት አመራሪ ከፌደራልም ጭምር መጥቶ ይየው፣ አይቶ ይሄ ችግር በምን እንደተፈጠረ ጨርሶ በራሱ ዶች ቬሌ ዲደብሊው በጉዳዩ ላይ ተጨማሪ ማብራሪያ ለመጠየቅ የጉራ ፈርዳ ወረዳ የቤንች ሸኮ ዞንና የደቡብ ክልል መንግስት የስራ ኃላፊዎችን ለማግኘት ያደረገው ተደጋጋሚ ጥረት አብዛኞቹ የስልክ ጥሪ ባለመመለሳቸውና ጥሪውን ያነሱትም ቢሆኑ ስብሰባ ላይ መሆናቸውን በመግለጻቸው አስተያየታቸውን ማካተት አልተቻለም። ይሁን እንጂ የቤንች ሸኮ ዞን ዋና አስተዳዳሪ አቶ ፍቅሬ አማን በሰዎቹ ላይ ጥቃቱን አድርሰዋል በሚል የተጠረጠ የተቀጠሩ 16 ግለሰቦች በቁጥጥር ስር መዋላቸውንና ቀሪ ተጠርጣሪዎችን ለመያዝ የክትትል ስራው መቀጠሉን ለመንግስታዊው የዜና አውታር ገልጸዋል። ከተያዙት ተጠርጣሪዎች መካከል አንድ የፖሊስ አባልና አራት አመራሮች እንደሚገኙባቸው ዋና አስተዳዳሪው ተናግረዋል። በቤንች ሸኮ ዞን መስተዳደር ስር የሚገኘው የጉራ ፈርዳ ወረዳ ተሰባጥረው ከሚገኙት የቤንች የሸኮና የሜኒት ጎሳዎች በተጨማሪም ከሀገሪቱ የተለያዩ አካባቢዎች በመንደር ማሰባሰብ የመጡ ማህበረሰቦች ሰዎችም ይኖሩበታል። የቀድሞው የቤንችማጅ ዞን መስተዳድር ምዕራብ ኦሞና ቤንች ሸኮ ዞን በሚል ለሁለት ሲከፈል የጉራ ፈርዳ ወረዳ በየትኛው የዞን መስተዳድር ይጠቃለል የሚለው ጥያቄ የአካባቢው ፖለቲከኞችን ሲያነታርክ መክረሙ ይታወሳል። ባለፉት ሁለት ቀናት የተፈጸሙት ጥቃቶች ከወረዳው ያከላለል ጥያቄ ጋር የተያያዙ መሆን አለመሆናቸው እስካሁን የታወቀ ነገር ባይኖርም የዞንና የክልል ባለስልጣናት ግን ጥቃት አድራሾቹ ለውጡን ለማደናቀፍ የሚሰሩ ቡድኖች ናቸው ቸው እያሉ ይገኛሉ። ለዲደብሊው ዘገባ ሸዋንግዛው ወጋየው ሐዋሳ